በቅርቡ የቀዶ ሕክምና የተደረገላቸው የምክር ቤት አባል የሆኑት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ወደ ሌላ እስር ቤት መዛወራቸውን ቤተሰቦቻቸውና ጠበቃቸው ገልጸዋል። ሁለቱ ታሳሪዎች ከፍተኛ ሕመም እየተሰማቸው ነው ወደ ቅሊንጦ የተዛወሩት ያሉት አስተያየት ሰጪዎቹ፣ በተለይ አቶ ዮሐንስ የሚገኙበት ማቆያ ስፍራ ለጤንነታቸው የሚያሰጋቸው እንደሆነም ተናግረዋል። ይህ ሁኔታ እንዲቀየር ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ሰለሞን ገዛሐኝ ለአሜሪካ ድምፅ ተናግረዋል። የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለም ሰገድ ውንጀላውን አስተባብለዋል። ኬኔዲ አባተ እንደሚከተሉ አዘጋጅቶታል። ከሁለት ሳምንት በፊት ሐሙስ ታኅሳስ ሶስት ቀን በአንጀት ህመም ምክንያት ቀዶ ሕክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ የአቶ ዮሐንስ ቧያለው ደህንነት እንደሚያሳስባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ሁለቱ እስረኞች ሐሙስ ዕለት የሆስፒታል ቀጠሮ ቢኖርባቸውም እንዳልተወሰዱ የገለጹት የቅርብ ቤተሰብ አባላት በተጨማሪም ህመም ከተሰማቸውና ደም ከፈሰሳቸው ወዲያው እንዲያመጧቸው ሆስፒታሉ ማረሚያ ቤቱን በደብዳቤ ቢጠይቅም እነዚህ ሁኔታዎች እየተከሰ ባቸው ወደ ሆስፒታል እየተወሰዱ አይደለም ሲሉ አመልክተዋል። ስለ ጉዳዩ የጠየቅናቸው የቃሊቲ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን ታሳሪዎቹ ሐሙስ ለት ወደ ሆስፒታል ያልተወሰዱት በሌላ ስራ ተጠምደን ስለነበረ ነው ካሉን በኋላ በሌላ ቀጠሮ እንወስዳቸዋለን የሚል መልስ ሰጥተውናል። ለደህንነታቸው እንደሚሰጉ በመግለጽ ስማቸውን እንዳንጠቅስና ድምጻቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን ቤተሰቦች ሰኞ እለት ከነህመማቸው ከቃሊቲ ወደ ቅሊንጦ ማረሚያ ቤት ተዛውረዋል ብለዋል ሚያ ቤት አቶ ዮሐንስ የገቡበት ዞን አምስት የተባለ ማቆያ ደግሞ በርካታ ጉድለቶች ያሉበት እንደሆነ ጠቅሰው ይህም ለጤንነታቸው የሚያሰጋቸው እንደሆነ አመልክተዋል። ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛሀኝ የእስር ቤት አያያዛቸውንና ተያያዥ ጉዳዮችን በሚመለከት ለፍርድ ቤት አቤቱታ ማቅረባቸውን ተናግረዋል። ዞን አምስት ከዚህ በፊት በነ ዶክተር ቴዎሮስ ሀይለ ማርያም መዝገብ እና በእነ ቴዎሮስ ተምራ መዝገብ ላይ ሁለት ተከሳሾች ይሄ ዞን አምስት የቅጣት ቦታ ነው የማይመች ቦታ ነው። ሽንት ቤቱ እንኳን የማይመጥን ቦታ ነው ብለው የተለያየ ምክንያት አቅርበው ተቀይረዋል ወደ ሌላ ዞን። አሁን አቶ ዮሐንስ ቦያለው ካለበት ሕመም አንጻር ምንደም እየፈሰኑ ሁለተኛው ኦፕራሲዮን ቁስል ከፍተኛ ቁስላል መቀመጥ አይችልም ወገቡ እንደዚሁ ታሟል። ዞን አምስት ላይ መመደብ የለበትም ነበረ፣ ዞን አምስት እሱ እንዲመደብ ተደርጓል። ስለዚህ ምንድን ነው ለፍርድ ቤቱ ያመለከትኩት አንደኛ አቶ ዮሐንስ ቦያለው እሱ እንዲቀየር፣ ሁለተኛ እንደገና ደግሞ ምግብ ሳምንቱ ሙሉ እንዲገባላቸው ሳምንቱ ሙሉ እንዲጠየቁ አቤቱታ አስገብተን ፍርድ ቤቱ አስቸኳይ ትእዛዝ ስጥልን ብለን አመልክተን ነበር። ሆኖም ግን ፍርድ ቤቱ ይሄንን ሳይቀበል ይህ መጀመሪያ የክሊንቶን ባለቤት አስተዳደር አስተያየት ስ የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለምሰገድ አስገዶም ማቆያውን በሚመለከት የቀረበውን ውንጀላ ያጣጣሉ ሲሆን በቀጣይ በቀጠሯቸው መሰረት ሆስፒታል እንደሚወሰዱም ገልጸዋል። አስቸጋሪ የሆነ ዞን ገባ የሚለውን አስቸጋሪ የሆነ ዞን አይደለም፣ ሰዎች ነው እዛ እንትን ያሉበት። ስለዚህ እንደ ማንኛውም ታሳሪ ወይም ተጠጣሪ ያሉበት ቦታ ሰላማዊ የሆነ ማንም ሰው የሚታሰርበት ያለበት ግቢ ነው። ስለዚህ አስቸጋሪ የሚባል አይደለም። የሕክምና በተመለከተም ሕክምና እየተከታተሉ ነው ያሉት። የመጡት አሁን ነው። ቀጠሮ አላቸው። በቀጠራቸው ለመውሰድ ከነሱ ጋር ተነጋግረን ያው መግባባት ላይ ደርሰን ያለን። ዝም ብለ አልባልታ ነው የሚናፈሰው። በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ ሀምሳ ሁለት ተከሳሾች በሚገኙበት የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ሆኗቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ